በሚቀጥለው ወር በሚከፈተው የቡሩንዲ የሰላም ድርድር ሳይካፈሉ በሚቀሩ የሀገሪቱ ተቀናቃኝ የፖለቲካ ቡድኖች ላይ ማዕቀብ ጥላለው ሲል የአፍሪካ ህብረት አስጠነቀቀ። ህብረቱ ሁሉም ወገኖች ልዩነቶቻቸውን እንዲፈቱና ሁከቱን ከመባባስ እንዲከላከሉ ሊያነጋግር ጥረት እያደረገ መሆኑ ይታወቃል። የአፍሪካ ህብረት ኮሚሽን ሊቀመንበር ንኮሰዛና ላሚኒ ዙማ ጥቃት በሚፈጽሙ ታጣቂ ቡድኖችም ይሁን ከድርድሩ ሸምጋዮች ጋር ለመነጋገር አሻፈረን በማለት በቡሩንዲያውያን መካከል ንግግር እንዳይደረግ በሚያደናቅፍ ማናቸውም ወገን ላይ ማዕቀብ ሊጣል ይችላል ብለዋል። የመንግስቱና የፖለቲካ ተቃዋሚዎች ተወካዮች እንደ ኤሮፓውያን አቆጣጠር ጥር ስድስት ቀን ታንዜኒያ አሩሻ ላይ ተገናኝተው ሀገሪቱን ካለፈው ሚያዝያ ጀምሮ እያመሳት ያለው የፖለቲካ ሁከት እንዳይባባስ ለመከላከል መንገድ እንዲፈልጉ ነው የታቀደው። ይሁን እንጂ ሰኞ ዕለት ዩጋንዳ ውስጥ የተገናኙት የሁለቱ ወገኖች ተወካዮች ልዩነቶቻቸውን እንዴት እንደሚፈቱ አንድም ስምምነት አላደረጉም። በዚያም ላይ የሀገሪቱ መንግስት የአፍሪካ ህብረት ሲቪሎችን ለመጠበቅ አምስት ሺህ ሰላም አስከባሪ ሰራዊት ለማዝመት ያለውን እቅድ አልተቀበለለትም። ዛሬ የቡሩንዲው ፕሬዝደንት ፒየር ንኩሩንዚዛ በሰጡት መግለጫ ሰላም አስከባሪዎቹ ካለኛ መንግስት ፈቃድ የመጡ እንደሆነ ሀገራችን ላይ ጥቃት እንደተሰነዘረ ቆጥረን በአግባቡ ምላሽ እንሰጣለን ሲሉ አስጠንቅቀዋል። ሰኞ ለትም ምክትል ፕሬዝደንታዊ ቃል አቀባዩ ዣን ክሎድ ካረሬዋ ሰላም አስከባሪ ከመጣ እንደ ወራሪ ሀይል ነው የምንቆጥረው፣ ማለታቸው ይታወሳል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኤራስቱስ ሙወንቻ ቡሩንዲ ለታቀደው የሰላም አስከባሪ ተልዕኮ ይፋ ምላሽ የማትሰጥ ከሆነ ህብረቱ በዝምታ ሊጠብቅ አይችልም ብለዋል። ህብረቱም ሆነ ዓለም አቀፉ ማህበረሰብ ሁኔታዎች አቆልቁለው ወደ ዘር ማጥፋት ቢያመሩ በቸልታ ለመመልከት አይችሉም ነው ያሉት። ሞንቻ ቮይስ ኦፍ አሜሪካ